ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የማንዴላ ዋሽንግተን የአፍሪካ ወጣት መሪዎች መርሃ ግብር የዚህ ዓመት ዝግጅት ተጠናቀቀ። ዩ ሬፕሬዘንት ዚ ኤነርጂ ዚ ኦፕቲሚዝም ዚ ስትሬንግዝ እናንተ የመላ አፍሪካን ኃይል የወደፊት ብሩህ ተስፋ ጥንካሬና እጣፈንታንም ፈንታንም ነው የምትወክሉ። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። ባቢ ርዕስ ዘገባ አለን። በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች፣ ባህልና ማኅበረሰብ፣ ሳይንስና ቴክኖሎጂ እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ሐምሌ 28 2007 ተረኛ አስተናጋጆች ሰለሞን ክፍሌና አሉላ ከበደ ከፕሮዲሰራችን ቴሌላይን ባክና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች ትላንት ሜዲተራንያን ባህር ውስጥ ከሰጠመው መስጠሙ ከተነገረው የአሳ አጥማጆች ጀልባ ላይ ከነበሩ 200 ፍልሰተኞች መካከል አሁንም በሕይወት ያሉ ሊኖሩ እንደሚችሉ እርዳታ ሰጪዎች ተስፋ ያደርጋሉ። 66 ጫማ ርዝማን ያለው ጀልባ የሰጠመው አንድ የአየርላንድ መርከብ በቀረበው ጊዜ መሆኑ ተዘግቧል። የአየርላንድ ባህር ኃይል ባለሥልጣናት ሲናገሩ ተሳፋሪዎቹ መርከቡን ባዩ ጊዜ ፈርተው ወደ ጀልባው አንደኛው ጎን በብዛት በመሄዳቸው አጋድሎ ሊገለበጥ ችሏል ብለዋል። ጀልባው በተገለበጠ በጥቂት ሰዓታት ውስጥ የደረሱ የኢጣሊያ፣ የአየርላንድና የድንበር የለሽ ሐኪሞች ሄሊኮፕተሮች 367 ሰዎች አትርፈዋል። 35 አስከሬኖችንም ማውጣት ችለዋል። የሜዲትራንያን ባህርን አቋርጠው በህገወጥ መንገድ ወደ አውሮፓ ለመግባት ሲሞክሩ የሚሞቱ ሰዎች ብዛት በያዝነው ሳምንት ከፍተኛ ደረጃ ላይ ደርሰዋል። ካለፈው ጥር ወር አንስቶ እስካሁን ባለው ጊዜ ከሁለት ሺ በላይ የሚሆኑ ሰዎች አልቀዋል። የእንግሊዝኛ ክፍል ባልደረባችን ኪምልዌይ የዓለም አቀፍ ፍልሰት ድርጅት ቃል አቀባይ ፍሎሪዮ ዲ ጊያሞን ጊያኮሞን አነጋግራ ያጠናቀረችውን ዘገባ ዝርዝር አዳነች ፍሰሃየ ታቀርበዋለች። አይኦኤም በሚል አኅጽሮት የሚታወቀው የዓለም አቀፍ የፍልሰት ድርጅት ካለፈው ጥር ወር አንስቶ ከ200 በላይ የሚሆኑ ሰዎች ማለቃቸውን አረጋግጧል። ባለፈው ዓመት በእነዚህ ወራት ማለት በሰባት ወራት ውስጥ የሞቱት ፈላሾች ብዛት 1607 እንደነበር፣ በአንድ ዓመት ውስጥ ደግሞ 3279 ፈላሾች ማለቃቸውን ድርጅቱ ጠቁሟል። ባለፉት ሶስት ወራት ውስጥ የሞቱት ሰዎች ቁጥር ግን 200 እንደሆነ የፍልሰት ድርጅት ቃል አቀባይ ፍላቪዮ ዲ ጂያኮማ ገልጸዋል። ባለፉት ሶስት ወራት ውስጥ ሁለት መቶ ፈላሶች ናቸው የሞቱት። ምክንያቱም የአውሮፓ ህብረት ካለፉት ግንቦትና ሰኔ ወራት አንስቶ በባህር ላይ ልዩ የሆነ ስደተኞቹን ከሞት የማትረፍ እንቅስቃሴ ጀመረ። ይሄው እንቅስቃሴ በመርከቦች ብዛትም ሆነ በሚጠብቀው ቦታ ስፋት በጣም ተሻሽሏል። ስለሆነም ይህ አዲስ የአውሮፓ ህብረት የጥበቃ ተልኮ ችግር ላይ የወደቁትን ፈላሶች በፍጥነት ደርሶ የማዳን ብቃት ስላለው በባህር የሚያልቁ ሰዎች ብዛት ሊቀንስ ችሏል። ፈላሾቹ ወደ አውሮፓ ለመግባት የሚሞክሩባቸው ሁለት ዋና ዋና ቦታዎች እንዳሉ ቃል አቀባዩ ገልጸዋል። አንደኛዋ ሊቢያ ናት። በአብዛኛው ናይጄሪያን፣ ማሊን፣ ጋምቢያን ከመሳሰሉት የምዕራብ አፍሪቃ ሀገሮች የሄዱ ናቸው። ከሱዳን፣ ከኤርትራ፣ ከሶማሊያና ከኢትዮጵያ የሄዱም ይገኙባቸዋል። እነዚህ ሁሉ በሊቢያ በኩል ነው ወደ ኢጣሊያ ለማለፍ የሚሞክሩት። እስካሁን ባለው ጊዜ በዚህ መንገድ ተጉዘው የገቡት ፈላሾች ቁጥር ዘጠና ሺህ ደርሷል ይላሉ የአይኦኤም ቃል አቀባይ። በአሁኑ ወቅት አንድ ሌላ አዲስ መንገድ እንደተከሰተ፣ ይህን ያክል ብዛት ያላቸው ሰዎች በዚህ መንገድ በኩል ሲገቡ ሲታይ ለመጀመሪያ ጊዜ እንደሆነ ቃል አቀባዩ ጨምረው ገልጸዋል። ከቱርክ ወደ ግሪስ የሚገቡ አብዛኞቹ ሰሪያውያንና አፍጋናውያን ናቸው። ባለፉት ሰባት ወራት ውስጥ ዘጠና ሺህ የሚሆኑ ፈላሾች ግሪስ ገብተዋል። አብዛኞቹ የሚሞቱት ግን በሲሲሉ መንገድ ላይ ነው። ናይጄሪያ ባለፈው ቅርብ ዓመታት የቦኮ ሐራምን ሁከት ሸሽተው ካሜሩን የቆዩ አስራ ሁለት ሺህ የሚገመቱ ስደተኞቿን ወደ ሀገራቸው መመለስ ጀምራለች። የናይጄሪያ ብሔራዊ አስቸኳይ ጊዜ እርዳታ አስተባባሪ ቃል አቀባይ ሲናገሩ አንድ ሺህ የሚሆኑ ስደተኞች ቀደም ሲል ወደ ናይጄሪያ አዳማዋ ክፍለ ሀገር ወደምትገኘው ሙቢ ከተማ ገብተዋል። ቀሪዎቹ በርካታ ሺዎች በቀጣዮቹ ቀናት ይመለሳሉ ብለዋል። ካሜሩን ባለፈው ሳምንት አጥፍቶ ጠፊ ቦምብ ታጣቂዎች መስጊዶች ላይ ጥቃት ካደረሱ በኋላ ሦስት ሺህ የሚሆኑ ናይጄሪያውያንን ወደ ሀገራቸው ማባረሯ ተዘግቧል። አንዳንዶቹ ናይጄሪያውያን ስደተኞች የቦኮ ሐራም ሽምቅ ተዋጊዎች መሆናቸው ይታመናል። አንድ የእስላማዊ መንግስት ሚሊሻ ነኝ የሚል ቡድን በቪዲዮ ባሰራጨው መልእክት የግብጽ መንግስት ሙስሊም ሴት እስረኞችን ካልፈታ ያገተውን ክሮኤሽያዊ አንገት እቀላለሁ ሲል ዛተ። ቪዲዮው አንድ ብርቱካንማ ቀለም ያለው የስፖርት ልብስ ለብሶ ጭቤ ከያዘ ነውጠኛ ፊት ለፊት የተንበረከከ ሰው ያሳያል። ቪዲዮ ምስል የተሰራጨውም የግብጽ እስላማዊ መንግስት ተባባሪ ከሆነው ከሳይናይ ክፍለ ግዛት ቡድን መሆኑ ይታመናል። የተንበረከከው ግለሰብ በእንግሊዝኛ ቋንቋ ተጽፎ የተሰጠውን መልእክት ድምፁን ከፍ አድርጎ በማንበብ ራሱን ሲያስተዋውቅ የ30 ዓመት ዕድሜ ያለው የሁለት ልጆች አባትና ስሙም ቶሚስላቭ ሳሎፔክ መሆኑን ይናገራል። ቶሚስላቭ በእስላማዊ መንግስቱ የተያዘውም ከ15 ቀን በፊትም መሆኑን ገልጠዋል። የግብጽ ባለስልጣናት ለቀረበላቸው ጥያቄ አዋንታዊ ምላሽ ካልሰጡ በ48 ሰዓታት ውስጥ እንደሚገድልም እንደሚገደልም ቶሚስላቭ አስረድቷል። የክሮኤሽያ የውጭ ጉዳይ ሚኒስትር አንድ ዜጋው ባለፈው ወር ካይሮ ውስጥ ወደ ስራው ሲሄድ መጠለፉን አረጋግጧል። መንግስቱም ይህን አስቸጋሪ ጉዳይ ለመፍታት የተቻለውን ሁሉ እያደረገ መሆኑን የአገሪቱ ቴሌቪዥን ትላንት አስታውቋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ኬሚካል የጦር መሳሪያ የተጠቀመውን ወገን ለመለየት በሚያስችለው የጸጥታው ምክር ቤት ባሳለፈው ውሳኔ ላይ ከስምምነት መድረሳቸውን ውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ሚስተር ኬሪ ዛሬ ይህን ያስታወቁት ኳላሉምፖር ማሌዥያ ውስጥ በተካሄደው የደቡብ እስያ አገሮች መሪዎች ጉባኤ ወቅት በጎን ከሩሲያዋቻቸው ሴርጌይ ላቭሮቭ ጋር ተገናኝተው ከተወያዩ ጥቂት ጊዜ በኋላ ነው። በዚህ ሳምንት ውስጥ ድምፅ እንደሚሰጥበት የሚጠበቀው የጸጥታው ምክር ቤት ውሳኔ በሶሪያው የእርስ በርስ ጦርነት በተደጋጋሚ የኬሚካል ጦር መሳሪያ ጥቃት የፈጸመውን ወገን የሚለይ መርማሪ ኮሚቴ እንዲመሰረት ያደርጋል። የኬሚካል ጦር መሳሪያ መጠቀምን የሚከለክለው ዓለም አቀፍ ድርጅት ጥቃቶቹን የፈጸመውን ወገን የማጣራት ተልእኮ እንደሚኖረው ይግለጽ እንጂ ድርጅቱም ሆነ የተባበሩት መንግስታት እስካሁን አንደኛውን ወገን ለመወንጀል የሚያስችላቸው ስልጣን ግን የላቸውም። በሳውዲ አረቢያ ደቡባዊ ግዛት የአሸባሪ አጥፍቶ ጠፊ ቦምብ ታጣቂ ጥቃት በትንሹ እስከ 17 የሚደርሱ ሰዎች ሕይወት መጥፋት ለመጥፋት ምክንያት ሆነዋል። አል ኤክባሪያ የተሰኘው የመንግስቱ ቴሌቪዥን እንደዘገበው ጥቃቱ ዛሬ በደቡባዊቷ አብሃ ከተማ የደረሰው የሳውዲ ጸጥታ ኃይሎች በሚጠቀሙበት አንድ መስጊድ ውስጥ ጸሎት እየተካሄደ ባለበት ወቅት ነው። የአገር አስተዳደር ሚኒስቴር የሟቾቹን ቁጥር ከ13 በላይ መሆናቸውን ገልጾ እነርሱም ሰልጣኝ ፖሊሶች ናቸው ብሏል። ከቆሰሉት ዘጠኙ መካከል ሶስቱ ከባድ ጉዳት እንደደረሰባቸውም የሚኒስቴር መስሪያ ቤቱ አስታውቋል። ለዚህኛው ጥቃት እስካሁን ኃላፊነት የወሰደ ወገን ባይኖርም ከዚህ ቀደም በተደ ጋጋሚ ለደረሱት በርካታ ጥቃቶች ግን ራሱን እስላማዊ መንግስት ነኝ የሚለው ቡድን መውሰዱ አይዘነጋም። ግብፅ ዛሬ ፕሬዚደንቱ አብዱልፋታህ ኤልሲሲ ለአመታት በቆየው ሁከት ሳቢያ የወደቀውን የሀገሪቱን ኢኮኖሚ ለማንሳት አስፈላጊ የሆነውን ታሪካዊ ውጤት ያስገኘ ሲሉ የጠሩትን በስዌዝ ቦይ ላይ አዲስ የተጨመረውን 22 ማይል ርዝመት ያለው ፕሮጀ መርቀው ከፍተዋል። ፕሬዚደንቱ ኢዝማኤልያ ከተማ በተካሄደው ደማቅ የምረቃ ስነ ስርዓት ላይ ባደረጉት ንግግር ፕሮጀው ተጠናቆ ያለቀው ከባድ የሽብርተኞች ስጋትን ሁሉ ተቋቁሞ ነው ብለዋል። ስጋቱ አሁንም አለ ሲሉም አስገንዝበዋል። ፕሮጀው 8 ነጥብ 5 ቢሊዮን የአሜሪካ ዶላር ያስወጣ ሲሆን 193 ኪሎ ሜትር ርዝማኔ ያለው የስዌስ ካናል በ72 ተጨማሪ ኪሎ ሜትር እንዲሰፋ ተደርጓል። በቦዩ መስፋት ምክንያት እንደ አውሮፓውያን ዘመን አቆጣጠር በ2023 ዓ ም አመታዊ ገቢው በእጥፍ አድጎ 132 ቢሊዮን የአሜሪካ ዶላር እንደሚሆን የግብፅ መንግስት አስታውቋል። በመጨረሻም በአፍጋኒስታን ባለሥልጣናት መግለጫ መሠረት በአገሪቱ ደቡባዊ ግዛት አንድ ወታደራዊ ሄሊኮፕተር ተከስክሶ 17 ወታደሮች ሞተዋል። ኤም 17ቱ ሩሲያ ሰር ሄሊኮፕተር ዛሬ የወደቀው ዛቡል ክፍለ ግዛት ሺኬይ አውራጃ ውስጥ መሆኑን የአካባቢ ባለስልጣናት አስረድተዋል። አደጋው የደረሰው በቴክኒክ እክል ሳቢያ ነው ሲል የአፍጋኒስታን መከላከያ ሚኒስትር አመልክቷል። ሌሎች ባለስልጣናት ግን ምክንያቱ ገና በምርመራ ላይ ነው ነው የሚሉት። ሽምቅ ተዋጊዎች ወታደራዊ አውሮፕላን ለመጣል ይቸገራሉ ቢባልም ታሊባን ሄሊኮፕተሩን የመታ ሆነኝ ሲል ኃላፊነቱን ወዲያውኑ ነው የወሰደው። ከዚህኛው ድንገት ጥቂት ሰዓታት አስቀድሞ ደቡብ ካቡል ውስጥ መኪና ላይ በተጠመደ ፈንጂ የደረሰ ጥቃት ስድስት ሰዎች መገደላቸው ተዘግበዋል። ይህም የታሊባኑ የረዥም ጊዜ መሪ የሙላ ሙሐመድ ኦማር መገደል ከተረጋገጠ በኋላ ለመጀመሪያ ጊዜ የተቃጣ ከባድ ጥቃት መሆኑ ነው። ይህኛውንም ጥቃት ያደረስኩት እኔ ነኝ ብሏል ታሊባን በመግለጫው። አድማጮች፣ ለሰዓቱ የዓለም ዜና የተያያዘው ጊዜ ይኸው ነበር። የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የአንድ ሰዓት ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደነን። ለምሽቱ በርከት ያሉ ቅንብሮችና ዘገባዎችን ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ በአስተያየት ደረጃ ከአንዳንድ ሰዎች የሰማዋቸው ነገሮች አሉ። አዲስ አበባ ሲካሄድ ለእኒያው ቤተሰብ እንጎበኛለን ሌላ ምን አለ የሚሉ ሰዎች አሉ። አሁን ይህን መጽሐፍ ስሰራ ያገኘሁት ነገር ምንድን ነው? ያንን አስተሳሰብ በትክክል የሚያስለውጥ ነገሮች ነው። እንደ ማንኛውም ከተማ አዲስ አበባ ሙዚየሞች አሏት፣ ፓርኮች አሉ። አዲስ አበባ ስትመሰረት የሚያሳይ ፎቶዎች አሉ። እነዛ ፎቶዎች ከኔ ከአዲሶቹ ፎቶዎች ጋር በማነጻጸር አዲስ አበባ ከየት ወዴት እንደደረሰች የሚያሳይ የሚያነጻጽርና የሚያሳይ ፎቶዎች እንዲሁም ጽሁፎች አሉ። እሱ ባለው መዓዛ ይባላል። አዲስ አበባ ዘ ኒው ፍላወር ኦፍ አፍሪካ፣ በግርድፉ አዲስ አበባ አዲሲቱ የአፍሪካ አበባ፣ በቅርቡ ለህትመት ያበቃው አዲስ የፎቶግራፍ መጽሐፍ ርዕስ ነው። አዲስ አበባን ለምናውቅ ጭምር አዲስ የሚሆኑ ብናውቃቸው እንኳን እንደ አዲስ ልናይ ልንመለከታቸው የሚጋብዙትን የከተማይቱን ልዩ ልዩ መስህቦችና ባለታሪኮች በይበልጥ በሚዳሰው መጽሐፉ ዙሪያ በምሽቱ ባህልና ማህበረሰብ ፕሮግራም ሲወያይ ትሰሙታላችሁ በሁለተኛው አጋማሽ። አሁን ታዲያ ወደ ቀዳሚው የዕለቱ አብይ ርዕስ እናንተ የነገ ሳይሆን የዛሬ መሪዎች ናችሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የአፍሪካ ወጣት መሪዎች ጅማሮን የማንዴላ ዋሽንግተን ፌሎሺፕ የዚህ ዓመት መርሃ ግብር ስብሰባ ትላንት ዘግተዋል። ስብሰባው ከሰኞ እስከ ረቡዕ ለዘለቁት ቀናት ዋሽንግተን ዲሲ ውስጥ ተካሂዷል። ሰለሞን አባተ በመዝጊያው ሥነ ሥርዓት ላይ ተገኝቶ የሚከተለውን ዘገባ አጠናቅሯል። ፕሬዚደንት ባራክ ኦባማ የዛሬ ሦስት ዓመት ያስጀመሩት መርሃ ግብር ነው። የአፍሪካ ወጣት መሪዎች ጅማሮ ወይም በእንግሊዝኛ ስሙ ምህጻር ያሊ እየተባለ ይጠራል። በዚህ መርሃ ግብር የሚታቀፉ በተለያዩ ዘርፎች የተሰማሩ የአፍሪካ ወጣቶች ወደ ዩናይትድ ስቴትስ እየዘለቁ በተለያዩ የትምህርት ተቋማት የመንግሥት የሕዝብና የግል መስሪያ ቤቶችና ንግዶች እንደዚሁም መደበኛ ዜጎች መኖሪያ አካባቢዎች እየተገኙ የአሜሪካን ሕይወት ልምድ ይቀስማሉ። አምስት መቶ ወጣት አፍሪካውያን መሪዎች የተሳተፉበት በማንዴላ ዋሽንግተን የተሰየመው ይህ የግንኙነት መርሃ ግብር ሁለተኛው ዙር ላለፉት ስድስት ሳምንታት ሲካሄድ ቆይቶ የማጠቃለያ ጉባኤውን ካለፈው ሰኞ እስከ ትናንት ረቡዕ በነበሩት ሶስት ቀናት አካሂዷል። በፕሬዚደንት ባራክ ኦባማ የተከፈተው ስብሰባ በመጪው የአፍሪቃ ትውልድ ላይ አቅምን ሁሉ የማዋልን አስፈላጊነት የዳሰሰ የተወካዮች ምክር ቤትና የሕግ መወሰኛ ምክር ቤቱ አባላት የተገኙበት ልምዳቸውን ያካፈሉበት ከፕሬዚደንቱ ጋርም ውይይት የተካሄደባቸውን መድረኮች አስተናግዷል። ተሳታፊዎቹ በሦስቱ ቀናት ስብሰባቸው በቡድኖችና በአህጉራዊ አካባቢዎችም እየተከፋፈሉ በመንግሥት አስተዳደር ውስጥ የተጠያቂነትና የግልጽነት አስፈላጊነት የሰብአዊ መብቶች ጥበቃ ሥራ ፈጠራን በመደገፍ የምጣኔ ሀብት ድሎችን ማስፋት በሚሉ ርዕሶች ላይ ሰፋፊ ውይይቶች የሐሳብና የልምድ ልውውጦች ተካሂደዋል የግሉ ዘርፍ አባላትና መንግሥታዊ ያልሆኑ ተቋማት ኤክስፖ ከፍተው ራሳቸውን ከወጣቶቹ የአፍሪካ መሪዎች ጋር አስተዋውቀዋል የዘንድሮው መርሃ ግብር ሲጠናቀቅ በተሳታፊዎቹ ከተገኙ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናት መካከል የአፍሪቃ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ የማነቃቂያና የራሳቸውንም ልምድ ያካፈሉበትን ንግግር አድርገዋል። እናንተ የመላ አፍሪካን ኃይል፣ የወደፊት ብሩህ ተስፋ፣ ጥንካሬና እጣ ፈንታንም ነው የምትወክሉ። ሚኒስትር ሊንዳ ቶማስ ግሪንፊልድ ከወጣቶቹ መሪዎች ከያሌ ተሳታፊዎች ጋር ሲነጋገሩና መልእክቶቻቸውን ሲያስተላልፉ የነበሩት እንደ ጓደኛ፣ እንደ ቅርብ ወዳጅ እንጂ እንደ አንድ የአሜሪካ ከፍተኛ ባለሥልጣን አልነበርም። ወጣቶቹ ባላቸው ተሰጥኦ በየዕለቱ ሲያሳዩቸው በነበሩ ተግባሮቻቸው ይበልጥ እያስደነቋቸው እንደሚሄዱ ይነግሯቸው ነበር። ቀልድም እየደባለቁ ይናገሩ ነበር። እነዚህ ወጣቶች የሚሳተፉበት መርሃ ግብር በኔልሰን ማንዴላ መሰየሙ ታላቅ ምሳሌነት ያለው መሆኑን ጠቁመው ከማንዴላ ጋር ስለተገናኙበት ሁኔታ ተናግረዋል። ማንዴላ ከስር ሲወጡ እርሳቸው ወደ ፓኪስታን ከፍተኛ ዲፕሎማት ተደርገው እንደነበርና ፓኪስታን ውስጥ አንዲት ጥቁር ከፍተኛ ዲፕሎማት ሆና መሾሟን ለመቀበል ያዳግታቸው እንደነበረ ባለሥልጣናቱ ብዙ ጊዜም ይህንን ለሀገሪቱ ባለሥልጣናት ማስታወስ እንደነበረባቸው አስታውሰዋል። ይህ ታዲያ ማንዴላ ለሕዝባቸው ዓለም ስላደረገው ትግል ምስጋና ለማቅረብ ከሀገር ሀገር ይዞሩ ነበርና እርሳቸው ወዳሉባት ፓኪስታንም ጎራ ያሉ ጊዜ እጅግ በርካታ ቁጥር በተሰበሰበበት አዳራሽ ሊንዳ ቶማስ ግሪንፊልድን አዘጋጆቹ ወስደው ከፊት እንዳስቀመጧቸው፣ ማንዴላም ከመድረኩ ወርደው እያንዳንዱን ሰው ሲጨብጡ እርሳቸውንም መንግስታቸው ስላደረገው አመስግነው እንደጨበጧቸው ተናገሩ። ከዚያን ጊዜ ጀምሮ ታዲያ እጅን ታጥቤ አላውቅም አሉ ቶማስ ግሪንፊልድ። የእጃቸው ልስላሴ የማንዴላ እስከ ዛሬ ይሰማኛል አሉ። ማንዴላ እስከ ዛሬ ይሰሙናል አብረውንም አሉ ብለዋል። የማንዴላ የጥንካሬ ውርስ ጥቅም ለመላው ዓለም እንደሆነ የተናገሩት ግሪንፊልድ ወጣቶቹ የተሳተፉበት መርሃ ግብር ያንን የማንዴላ ውርስ እንደሚያቀዳጃቸው አመልክተዋል። እናንተ የዚያ ውርስ አካል ናችሁ። ሁላችንም የዚያ ውርስ አካላት ነን፣ ያንን ውርስ ኖረነዋል። ይህ መርሃ ግብር ለምን እንዲህ አይነት ኃይለኛ ስም እንደያዘና እናንተም የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች እንደሆናችሁ ምክንያት አለው። ምክንያቱም በተከታታይ እያስደነቃችሁን እንዳላችሁ ናችሁ። እናንተ የማንዴላ ዋሽንግተን ፌሎ ናችሁና ይህንን ስም በክብር ከፍ አድርጋችሁ ልትጠሩበትና ልትይዙት ይገባችኋል። በዚህ የያሊ መድረክ ላይ ወጣቶቹ ለፕሬዚደንቱ ያቀርቧቸው የነበሩ ጥያቄዎች እንዳስደነቋቸው እርሳቸው በእነርሱ ዕድሜ እንዲህ አይነት ጠንካራ ጥያቄዎችን አንስተው የአሜሪካን ፕሬዚደንት ለመጠየቅ እድሉ እንዳልነበራቸው ወጣቶቹ ያንን ያደረጉት መሪዎች በመሆናቸውና መሪ ደግሞ ደፋር በመሆኑ እንደነበር ተናግረዋል። ሊንዳ ቶማስ ግሪንፊልድ በዚህ መርሃ ግብር ወቅት አርባ የሚሆኑ ተሳታፊዎችን የንግድ እቅዶች ማየታቸውንና ወጣቶቹን ማግኘታቸውን ወጣቶቹ ተወዳድረው ማሸነፋቸውንና ለመንቀሳቀሻም ከአሜሪካ አፍሪካ የልማት ፋውንዴሽን እያንዳንዳቸው የ25 ዶላር ሽልማ ማግኘታቸውን አመልክተዋል። እነዚህ ከአህጉሪቱ 22 አገሮች የወጡ የንግዱ ሐሳብ አፍላቂዎች ከትምህርት እስከ ታዳሽ ኤነርጂ፣ የሸክላ ሥራ፣ የንግድ ክህሎት ያሉትን አካባቢዎች የሸፈኑ መሆናቸውንም ተናግረዋል። ሚኒስትሯ ወደ አፍሪቃ ተጉዘውም በተሰጣቸው ጥሪት ያደረጉትን እንደሚያዩላቸው ቃል ገብተዋል። ያሊ ለወጣቶቹ ከሚያስገኘው ጥቅሞች መካከል ግንኙነት መሆኑንም ጠቁመዋል። እዚህ የምታደርጓቸው ግንኙነቶች የምትፈጥሩት መረብ አፍሪካን ወደፊት ያስፈነጥራታል። ወጣቶቹ በብዙ መረጃ መታጠቃቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ፣ ለመሆኑ ያሊ ለወጣቶቹ የሰጣቸው ምንድን ነው? ተናግረዋል። ያሊ ያደረገው ምንድን ነው? ተጨማሪ ዘዴዎችን አስታጥቋችኋል። ክህሎቶቻችሁን ማድረቅ እንድትችሉ ለማኅበረሰቦቻችሁም አስተዋጽኋችሁን ማበርከታችሁን እንድትቀጥሉ የሚያስችሏችሁን ተጨማሪ አቅምና ሀብት ሰጥቷችኋል። ፕሬዚደንት ኦባማ አዲስ አበባ በነበሩ ጊዜ ከተናገሩት ቀንጭበው ለወጣቶቹ የአፍሪቃ መሪዎች አካፍለዋል። ፕሬዚደንቱ አፍሪካ የነበሩ ጊዜ ወጣቶቹ አሜሪካ ነበሩ። ፕሬዚደንቱ ያሉት ምንድን ነው? አዲስ ኃይል፣ አዳዲስ ሀሳቦች ያሏቸው ወጣቶች ይመሩ ዘንድ እድሉ ሊሰጣቸው ይገባል ነው ያሉት። ንግድም ስሩ አሉ ረዳት ሚኒስትሯ፣ በመንግስት መስሪያ ቤቶችም፣ በህዝባዊ ተቋማትም ወይም በፖለቲካው መድረክ ስሩ። ይህ የፕሬዚደንቱ አባባል እርግጥና እውነት ነው። እናም አሉ ግሪንፊልድ አንድ ነገር በግልጽ ልንገራችሁ። እናንተ የነገ መሪዎች አይደላችሁም። እናንተ የዛሬ መሪዎች ናችሁ። እናም በየሚሰማሩበት መስክ ሁሉ ወጣቶቹ ሐሳብ አፍላቂ ፋናወጊና መሪ እንዲሆኑ እንደሚጠብቁባቸው ሚስ ግሪንፊልድ ወጣቶቹን አሳስበዋል። በዚሁ የመዝጊያው ሥነ ሥርዓት መድረክ ላይ ከኔልሰን ማንዴላ ጋር በቅርብ የሰሩት በቅርብ የሚያውቋቸውና ያወያዩቸውም የነበሩ የዛሬ የውጭ ጉዳይ መስሪያ ቤቱ የሕዝብ ዲፕሎማሲ ረዳት ሚኒስትር ሪቻርድ ስቴንገል እጅግ አነቃቂ ንግግር አድርገዋል። ከማንዴላ ጥንካሬዎች መካከል ጊዜ ሲለወጥ እውነት ሲቀየር ማንዴላም አስተሳሰባቸው መሆናቸውንም መለወጥና ከጊዜው ገዢ እውነት ጋር ማስተካከል የሚችሉ ሰው መሆናቸውን በማስረጃ አስታውሰዋል። በመርሃ ግብሩ ላይ በኔልሰን ማንዴላ ሕይወት ላይ ያተኮሩ ጥናታዊ ፊልሞች ታይተዋል። በዘንድሮው የያሊ ዝግጅት ላይ በተለያዩ ዘርፎች የተሰማሩ 12 ኢትዮጵያውያን ተሳትፈዋል። በተለያዩ ዝግጅቶች እያያዝ ናቸው። እንመለሳለን። በቀጣዩ ዘገባ ከዋሽንግተኑ የአፍሪካ ወጣቶች ጉባኤ ወደ አዲስ አበባ እናቀናለን። የኢትዮጵያ ጉባኤ የኢትዮጵያ ምጣኔ ሀብት ጉባኤ የተሰኝና በአገሪቱ የምጣኔ ሀብት ልዩ ልዩ ጉዳዮች ላይ የሚወያይ ዓለም አቀፍ ስብሰባ በመጪው ዓመት ጥቅምት ወር መገባደጃ እንደሚካሄድ ተገለጸ። የጉባኤው አዘጋጅ ዘ ኢኮኖሚስት የተሰኘው መጽሔት ነው። ለጉባኤው በኢትዮጵያ መዘጋጀትም የተለያዩ የመጽሄቱ ደንበኞች ጥያቄና የኢትዮጵያ መንግስት ፍላጎት ምክንያት መሆኑን የተነገረው መለስካቸው አመሀ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩ ይዘዋል። እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 28ና 29 2015 ወይም ጥቅምት 18ና 19 2008 ዓ ምት እንደሚካሄድ የሚጠበቀው ኢትዮጵያን ሳሚት በአማርኛ የኢትዮጵያ ጉባኤ ማለት ይቻላል። መነሻው በሀገሪቱ የሚታየው ፈጣን የኢኮኖሚ እድገትና የውጭ ባለ ሀብቶች በዚህ ምጣኔ ሀብታዊ እድገት ውስጥ ለመሳተፍ ያላቸው ብርቱ ፍላጎት እንደሆነ የዘ ኢኮኖሚስት የሁነቶች ወይንም ኤቨንትስ የመርሃ ግብር ኃላፊ ማይክል ኦክስ አስረድተዋል። ማይክል ኦክስ እንዳሉት ከሆነ እንደ አውሮፓውያን ዘመን አቆጣጠር በ2014 ወደ ምስራቅ አፍሪካ ከገባው 6.8 ቢሊዮን ዶላር ቀጥተኛ የውጭ መዋለ ነዋይ 1.2 ቢሊዮን ዶላሩ ወደ ኢትዮጵያ የገባ ነው። ይሄ ደግሞ በዚች ሀገር ውስጥ ለመስራት ያለውን ከፍተኛ የውጭ ባለሀብቶች ፍላጎት ያሳያል ብለዋል ማይክል ኦክስ ይህ ጉባኤ የተዘጋጀውም በእነዚህና በኢትዮጵያ መንግስት ይሁንታ እንደሆነ ይናገሩና ዘ ኢኮኖሚስት የተሰኘው መጽሔት እነዚህን የመሳሰሉ ጉባኤዎች የሚሰናዱበትን ሁኔታ አብራርተዋል። አብዛኛውን ጊዜ ከአገሩ ምጣኔ ሀብት ሁኔታ ጋር ይያያዛል። ማለትም ፈጣን እድገት ከሚያስመዘግብ ጋር እንዲህ ያለ ምጣኔ ሀብት ባላቸው ሀገሮች ውስጥ ገብቶ ለመስራት ጠንካራ ፍላጎት ይታያል። በዘ ኢኮኖሚስት ሰፊ የሆነ ዓለም አቀፍ ተነባቢነት አለን። እንደ መልካም ዕድል ሆኖ የበዙ ከፍተኛ የንግድ ሥራ ኃላፊዎች ዘንድ እንደርሳለን። ለምንሠራው ሁሉ ደግሞ ለብዙ ባለድርሻዎች ትኩረት እንሰጣለን። ስለሆነም የሚያዳምጡን የንግዱ ማኅበረሰብ አባላት ብቻ አይደሉም፣ ፖለቲከኞች፣ ፖሊሲ ቀራጮች መንግስታዊ ያልሆኑ ድርጅቶችና የትምህርት ልሂቃን የመሳሰሉትም ያዳምጡናል። ከዘ ኢኮኖሚስት ጋር በአጋርነት ይህን ጉባኤ የሚያዘጋጀው 251 የተሰኘ የኮሚኒኬሽን አገር በቀል ኩባንያ ነው። የኩባንያው ባለቤትና ስራ አስኪያጅ አቶ አዲስ አለማየሁ ለቪኦኤ እንደገለጹት ጉባኤው እንዲዘጋጅ የሚጠይቁት እነማን እንደሆኑና ለምንስ እንደሚጠይቁ አስረድተዋል። በጣም ብዙ ኢንትረስት አለ ኢትዮጵያ ውስጥ ኢንቨስት ለማድረግ ከተለያየ ቦታ ከተለያየ አቅጣጫ። ኢኮኖሚስት ደግሞ የሲኢኦ እና በዛ በላይ ደረጃ ያሉት ሰዎች ናቸው እዚህ ኢቨንት ላይ የሚመጡት ዲሲዥን ሜከርስ ወሳኞች ናቸው። መጥተው አይተው የአገር ሁኔታ ከተረዱ በኋላ ወደ ኢንቨስትመንቱ መግባት የሚፈልጉ ሰዎች ናቸው እና እነሱ ናቸው ኢቨንቱን የሚጠይቁት። የዘ ኢኮኖሚስት ቡድን ዛሬ ረፋዱ ላይ በሸራተን ሆቴል በሰጠው ጋዜጣዊ መግለጫ ላይ ከተሳተፉት መካከል ከፍተኛ የፕሮግራም አርታኢ ኒኮላ ባውን ደግሞ የጉባኤውን ዋና ዓላማ አብራርተዋል። የጉባኤው ዓላማ የኢትዮጵያ መሪ ፖሊሲ አውጪዎችን፣ የንግድ መሪዎችን በኢትዮጵያ ውስጥ መዋለ ነዋያቸውን ሊያፈሱ ከሚፈልጉ ዓለም አቀፍ ኤክስፐርቶች ጋር ማገናኘት ነው። ኢትዮጵያ ሁለተኛውን የእድገትና የለውጥ እቅዷን ተግባራዊ ለማድረግ በምትንደረደርበት ወቅት ይህን ጉባኤ ማካሄዳችን መልካም አጋጣሚ እንደሆነ ይሰማናል። በመጪው መስከረም ወር ይህ እቅድ በይበልጥ ይብራራል። በዚህ የአንድ ቀን ተኩል ጉባኤ ላይ ብዙ ርዕሰ ጉዳዮችን እንዳስሳለን። እነዚህም ከግብርና እስከ ኃይል ምንጭና እስከ ፋብሪካ የሚዘልቁ ይሆናሉ። እንዳልኩትም በጉባኤው ላይ አያሌ ተናጋሪዎች ይኖራሉ። ክቡር ጠቅላይ ሚኒስትሩም የመክፈቻና የእንኳን ደና መጣችሁ ንግግር ሊያደርጉልን ተስማምተዋል። በዚህ ጉባኤ ላይ ትኩረት ከሚያገኙ ርዕሰ ጉዳዮች መካከል የወደፊቱ የኢትዮጵያ ምጣኔ ሀብታዊ እድገት እድል ምን ይመስላል? መንግሥት መር የልማት ሞዴል ቀጣይነቱ ምን ያህል አስተማማኝ ነው? በአሁኑ ጊዜ የግሉን የምጣኔ ሀብት ዘርፍ ያጋጠሙት ተግዳሮቶችስ ምን ምን ናቸው? ቁልፍ በሆኑ ምጣኔ ሀብታዊ መስኮች የመዋለ ንዋይ ፍሰትን ለማበረታታት መንግስት ከዚህ የበለጠ ምን ሊያደርግ ይችላል የሚሉና ሌሎችም ይገኛሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። የመጨረሻው እንደሚሆን ተስፋ የተጣለበት አራተኛው ምዕራፍ የደቡብ ሱዳን የሰላም ድርድር ዛሬ በአዲስ አበባ ተጀምሯል። ተደራዳሪዎቹ ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባቀረበው ረቂቅ የሰላም ስምምነት ሰነድ ላይ እንደሚመክሩ ይጠበቃል። እስክንድር ፍሬው የመክፈቻ ሥነሥርዓቱን ተከታትሎ ተከታዩን አድርሶናል። የደቡብ ሱዳን የሰላም ድርድር በታቀደው ቀን መጀመሩ በራሱ እንደ ጥሩ ምልክት ተቆጥሯል። ከዚህ ቀደም የተካሄዱት የደቡብ ሱዳን የሰላም ድርድሮች በታቀደው ቀን መጀመራቸው የተለመደ አይደለም። የመጨረሻው ዙር እንደሚሆን ተስፋ ለተደረገው ለዚህ ድርድር ግን ተሳታፊዎቹ ሁሉ አዲስ አበባ ገብተዋል። የመክፈቻ ስነ ስርዓቱም ዛሬ ከሰዓት በኋላ ተካሂዷል። ይህ አራተኛው ምዕራፍ ድርድር ኢጋድ ፕላስ በተሰኘውና ተጨማሪ አገሮችንና ድርጅቶችን ባቀፈው ቡድን የሚካሄድ የመጀመሪያው ድርድር Conal. ድርድሩን በንግግር የከፈቱት የኢጋድ ዋነኛ አደራዳሪ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን የመጨረሻ ውጤት ይገኝበት ዘንድ ጥሪ አቅርበዋል። ተደራዳሪዎቹ ወገኖች በደቡብ ሱዳናውያን እጣ ፋንታ ላይ ተጽዕኖ የሚያሳርፍ ውሳኔ ከሚወስኑበት መንገድ ላይ ደርሰናል ብለዋል። አቶ ስዩም ለተደራዳሪዎቹ የተሰጠው ረቂቅ የስምምነት ሰነድም ራሳቸው የደቡብ ሱዳን ወገኖች ካደረጓቸው ድርድሮችና ካንጸባረቋቸው ሀሳቦች የተውጣጣ መሆኑን አመልክተዋል። በሐምሌ መጨረሻ አካባቢ እኛ በኢጋድ ፕላስ የምንገኝ የደቡብ ሱዳንን ግጭት ይፈታል ያልነውን የስምምነት ሰነድ ረቂቅ ሰጥተናችኋል። ያን ያኔም እንዳስታወስኩት ሰነዱ በጥር 2014 እዚህ አዲስ አበባ መገናኘት ከጀመርን ጊዜ አንስቶ ካደረግነው ሰፊ ድርድር የተገኘ ነው። ከእናንተ ከራሳችሁ ውይይቶች ድርድሮችና ጥቆማዎች በመነሳት የተሰነዘሩ ሀሳቦችን አሳሳቢ ጉዳዮችንና ፍላጎቶችን ግምት ውስጥ ለማስገባት ሞክረናል። ረቂቅ የስምምነት ሰነዱ በደቡብ ሱዳን ሰላም ሊያመጣ የሚችል እንደሆነም ዋነኛ አደራዳሪው እምነታቸውን ገልጸዋል። ከልብ በመነጨ ሁኔታ ከተተገበረ፣ የስምምነት ሰነዱ በድርድሩ ላይ እየተካፈሉ ያሉትን ወገኖችና መላውን የደቡብ ሱዳን ሕዝብ ወደ ተሻለ ነገ መውሰድ ይችላል። የበለጠ እንድትረዱትና ከየአመራሮቻችሁ እንደዚሁም ከየደጋፊዎቻችሁ ጋር ምክክር እንድታደርጉበት በጠየቅናችሁ መሰረት ለምክክር በቂ ጊዜ እንዳገኛችሁ ተስፋ እናደርጋለን። በሰነዱ የሰፈሩት የስምምነት ሐሳቦች ባለፉት 19 ወራት ከተወያያችሁባቸው ጉዳዮች ጋር ተመሳሳይ በመሆናቸው ዛሬ በተጀመረው ድርድር በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትና በዶክተር ሪያክ ማቻር የሚመሩት አማጽያን እንደዚሁም የቀድሞ ታሳሪዎች በማለት ራሳቸውን የሚጠሩት ወገኖች ተገኝተዋል። ጉዳዩ የሚመለከታቸው ሌሎች አካላትም እየተካፈሉ ነው። በደቡብ ሱዳን የሚገኙ የተለያዩ ፓርቲዎችን የሚወክለውና ሌሎች የፖለቲካ ፓርቲዎች የሚባለው ቡድን ግን አልተገኘም። ለድርድሩ ወደ አዲስ አበባ እንዳይጓዙ በደቡብ ሱዳን መንግሥት መከልከላቸውን በተለያዩ የመገናኛ ብዙኃን የተጠቀሱት የዚህ ቡድን መሪ ላማኮል ተናግረዋል። የዚህን የፖለቲካ ፓርቲዎች ቡድን አለመገኘት በዛሬው የመክፈቻ ስነስርዓት ላይ የጠቀሱት የአማጽያኑ ዋነኛ ተደራዳሪ ታባን ደንጋይ አደራዳሪዎቹ መፍትሄ እንዲሰጡ ጠይቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከኢራን ጋር የተደረገው ስምምነት የኑክሌር መሳሪያ እንዳትቀምም አማራጩ መንገድ ነው ሲሉ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አሜሪካውያን ስምምነቱን እንዲደግፉ ጥሪ አቅርበዋል። እዚህ ዋሽንግተን ዲሲ ውስጥ በሚገኘው አሜሪካን ዩኒቨርሲቲ ለአንድ ሰዓት ያህል ባደረጉት ንግግር ኢራንን ማግለል መቀጠሉ በፍጥነት የኑክሌር መሳሪያ እንድታመርትና በመካከለኛው ምስራቅ ሌላ ጦርነት እንዲጫር ይገፋፋል ብለዋል። ውሉን በጥርጣሬ የሚያዩት የዩናይትድ ስቴትስ ምክር ቤት አባላት የድጋፍ ወይም የተቃውሞ ድምፅ ከመስጠታቸው በፊት ጠንከር ላለ ክርክር እየተዘጋጁ መሆኑን በመጥቀስ ላቲካ ሆክ ዘግባለች። ትዝታ በላቸው ታቀርበዋለች። ኢራን ላይ ተጥሎ የነበረውን የኢኮኖሚ ቀባ አላልቶ በምትኩ ዓለም አቀፍ ማህበረሰብ የኒውክሌር ፕሮግራሟን በትጋት እንዲቆጣጠር ማድረግ የዩናይትድ ስቴትስን ደህንነት ያረጋግጣል፣ ምክንያቱም መሳሪያውን በሚስጥር መገንባት አይቻላትምና፣ ብለዋል ፕሬዝደንቱ በንግግራቸው ለመጪዎቹ በርካታ ዓመታት የኒውክሌር መሳሪያ ተቆጣጣሪዎች ከኢራን የዩራኒየም ማዕድን ቁፋሮ እስከ ሌሎች መሳሪያውን ለመስራት የሚያስፈልጉ ቁሳቁስ የሚያመርቱ ከሆነ ለመቆጣጠር ይቻላቸዋል። የኢኮኖሚ ቀባውን ማላላትም ኢራንን ወደ አካባቢው ሀያል አገር እንደማያሸጋግራት ተናግረዋል። የእግረኛ ጦር ሰራዊታቸው በምንም አይነት ከእስራኤል ጋር አይወዳደርም። እኛ ለእስራኤል ያለን ከፍተኛ ድጋፍ የወታደሮቿን የጥራት ብልጫ ያረጋግጣል። ሆኖም ከኢራን ጋር የተደረገው ስምምነት ተቀባይነት ካላገኘ በፍጥነት የኒውክሌር መሳሪያዋን በመገንባት በመካከለኛው ምስራቅ ሌላ ጦርነት ልትጭር ትችላለች ብለዋል። አሁን ይህን ስምምነት የሚቃወሙ ሰዎች ኢራን መሣሪያውን ከሠራች በሥልጣን ላይ ያለ ፕሬዚደንት በቦምብ እንዲያስደበድባት መጠየቃቸው እንደማይቀር የሚጠራጠር ሰው አለ? አንዳንድ የዩናይትድ ስቴትስ ምክር ቤት አባላት ግን ከኢራን ጋር የሚደረግ ማንኛውንም ስምምነት በጥርጣሬ ነው የሚያዩት። የደቡብ ዳኮታ ክፍለ አገር የረፐብሊካን የሰነት አባል ጆን ቱኔ አንዱ ናቸው። ሁል ጊዜ ሞት ለአሜሪካ የሚል መፈክር የሚያሰሙ የኢራን መሪዎችን እንዴት ማመን ይቻላል? ኢራን ይህን ውል ጥሳ የኒኩሌር መሣሪያ ከሰራች የሚከተለው እርምጃ ምንድን ነው? ቀድሞ የኔቶ ማለትም የሰሜን አትላንቲክ የቃል ኪዳን ሀገሮች የዩናይትድ ስቴትስ አምባሳደር የነበሩ ሮበርት ሃንተር ግን ፕሬዚደንት ኦባማ ከኢራን ጋር የተደረገውን ውል ለአሜሪካውያን አሳሳቢ እንዳይሆን ጥያቄዎችን በማሟላት ያልደፈኑት ቀዳዳ የለም ብለዋል። ውሉ በተጨማሪ በፕሬዚደንቱ እንደ ጠቃሚ ወዳጅ ሀገሮች የሚቆጥሯቸውን የፋርስ ባሕረ ሰላጤ ሀገሮችና እስራኤል ጥቅም ያገናዘበ ነው። የዩናይትድ ስቴትስ የተወካዮች ምክር ቤትም የዚህ ሀገር ሰላምና ጸጥታ ያለበትን ኃላፊነት በመገንዘብ ውሉን እንዲያጠና ነው ፕሬዚደንቱ የጠየቁት። አምባሳደር ሮበርት ሀንተር ከኢራን ጋር የኦባማ አስተዳደርና ዓለም አቀፍ ማህበረሰብ የደረሰውን ውል ውሎ አድሮ የዩናይትድ ስቴትስ ምክር ቤት እንደሚያጸድቀው ፣ ኢራንም ለራሷ ጥቅም ስትል እንደማጥሰው እምነታቸውን ገልጸዋል። አድማጮች፣ ዝግጅታችን ይቀጥላል። አሁን የፕሮግራም ማሳሰቢያ ያለን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 ከአፕስቶር ከአፕ ስቶር ለኖኪያና የቆዩ ስማርት ስልኮች ከኤም ቢ አይ ኤን ዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ። የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ። ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት ወይም የከተማ እንቅስቃሴ ወይም የግብርና ስራ ወይም የከብት እርባታ ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ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 ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ከ35 ያመለክታል። የሁለተኛውን አጋማሽ ቀዳሚ ቅንብር እናሰማችሁ። ባህልና ማህበረሰብ አዲስ አበባ ዘ ኒው ፍላወር ኦፍ አፍሪካ በግርድፉ አዲስ አበባ አዲሲቱ የአፍሪቃ አበባ በቅርቡ ለሕትመት ያበቃው አዲስ የፎቶግራፍ መጽሐፍ ርዕስ ነው። አዲስ አበባን ለምናውቅ ጭምር አዲስ የሚሆኑ በውል ብናውቃቸው እንኳ እንደ አዲስ ልናያቸው ይጋብዛሉ ሲል ይንደረደራል አሉላ ወደ ምሽቱ ባህልና ማኅበረሰብ ፕሮግራሙ በፎቶ መጽሐፉ ይዘት በመስህብና ታሪካቸው እሱ ባለው በመቅረጸ ስዕሉ ባስቀራቸው ባለ ታሪኮችና እንዲሁም የዘመናችን ቴክኖሎጂ በፍጥነት እየለወጠውና የተለየ ገጽታ እያላበሰው በመጣው ዙሪያ ያደረጉትን ቃለ ምልልስ የመጀመሪያ ክፍል ለምሽቱ እነሆ ይዞ ቀርቧል። አሉላ፣ መስመሩ ያንተ ነው። ሰባት ባለው ማዕዛ። በቅድሚያ እንኳን ወደ አሜሪካ ድምጽ ራዲዮ በድጋሚ ብቅ አልክ። በጣም ደስ ብሎኛል። ባለፈው ሁለት ዓመት በፊት ስንወያይ ከሌላ መጽሐፍ ጋር ተመልሼ እመጣለሁ ብዬ ነበረ። ይኸው ቃሌን አክብሬ መጥቻለሁኝ። በእርግጥ ቃልህን አክብረህ መጥተሃል። አዲስ አበባ ኒው ፍላወር ኦፍ አፍሪካ፣ አዲሷ የአፍሪካ አበባ ይላል። ከዚህ ቀደም አነቃቂ ጉዞ የሚል የኢትዮጵያን የተለያዩ ታሪካዊ ቦታዎች የሚዳስስ የሚመለከት የፎቶግራፍ መጽሐፍ የመጀመሪያው መጽሐፍህን እንዳልከው ከሁለት ዓመታት በፊት ለህትመት አብቅተሃል። አሁን ያስተዋወቁትን መጽሐፍ ምናልባትም ከዚህ ቀደም ከሰራኸው ዳጎስ ያለ ልምድ የወሰድክ ይመስላል። አዲስ አበባ ይባል እንጂ ከአዲስ አበባ መውጣ ያደርገናል። ግሩም መጽሐፍ ከእጄ ገብቷል። ለአድማጮች አንዳንዱን እያነሳን እናስተዋውቃለን። የአሁኑ መጽሐፍ ይዘት ምንድን ነው? በልማድ እንደሚባለው ቡና ጠረጴዛ ላይ የሚሆን በፎቶግራፎች የተመላ ታሪክ የሚያስተዋውቅ መጽሐፍ ነው። እስኪ አስረዳን፣ ምንድን ነው ይዘቱ? የቱን አካባቢዎች አካተትክ? ትክክል። እንግዲህ አጠር ባለ ሁኔታ አንተም ገልጸኸዋል። እንግዲህ ከሽፋኑ እንጀምር። ሽፋኑ ላይ የምናየው አንድ የአዳይ አበባ ፎቶ ነው። ያ ፎቶ እንግዲህ እንደምታየው የከተማዋን አዲስ አበባነቷን የሚያሳይ የሽፋኑን መደብ ስናየው አረንጓዴ መደብ ላይ መጽሁፉ በቀይ ነው። ጠቅላላ ሽፋኑ ላይ ያሉትን ቀለማቶች ስናየው ያው የሀገራችንን ባንዲራ የሚያሳይ ነው ማለት ነው። ከድሮ መጽሐፍ አዲስ የሚያደርገው ምንድን ነው የሚለውን ለመመለስ ያህል አንደኛ እንዳልከው በይዞታው መጀመሪያ በደንብ ለማስተዋወቅ የፈለገው ይሄኛው መጽሐፍ አዲስ አበባ ከተማ ነው። ወደ መቶ ስልሳ ሰባት የተለያዩ ገጾች ያሉት ሲሆን ከዛ ላይ መቶ አስራ ሶስቱ አዲስ አበባ ላይ ወይም በአዲስ አበባ የተመሰረቶች ናቸው አዲስ አበባ ላይ እያተኮሩ ገጾች ናቸው አዲስ አበባ ላይ እያተኮሩ ገጾች ናቸው። ሌሎቹ ሀምሳ አራት ገጾች ደግሞ አዲስ አበባ በመመርኮዝ ከአዲስ አበባ ወጣ ሲሉ የሚገኙ ምን አይነት ለጉብኝት የተዘጋጁ ወይም ደግሞ መጎብኘት ያለባቸው ቱሪስት መስህቦች እንዳሉ የሚያሳይ ነው። በአጠቃላይ መጽሐፉ መቶ ስልሳ ሰባቱን ፔጆች ደሞ ገጾች ደግሞ አንድ ላይ ስታያቸው ጠቅላላ አገሪቷን የቱሪስት መስህቦች ያሉበትን ቦታ የሚያሳዩ ጽሑፎች እና ፎቶዎች ያሉበት ነው። እሱ ባለው እንግዲህ ቀደም ብለህ እንደ ገለጽክልን በመቶ ስልሳ ሰባቱ ገጾች አዲስ አበባ ላይ ካተኮረው መቶ አስራ ሶስት ገጾች ወጣትሉና ወጣትልና ሌሎች አካባቢዎችን ታስቃኝናለ። ይሄ ምናልባትም የአዲስ አበባን የተለያዩ ክፍሎችም ሆነ በሌሎቹ ገጾች የተካተቱትን ከአዲስ አበባ ወጣ ብለው ያሉ የሚገኙ የቱሪስት መስህቦች ለማያውቁት ብቻ ሳይሆን ለሚያውቁት እንኳን በተለየ ሁኔታ ደግሞ እንዲመለከቱት የሚጋብዝ ሆኖ ነው ያገኘሁት። መጽሐፍህ ረጅም ጊዜ እንደወሰደ መገመት ይቻላል። ምናልባት የጉዞህና እነኝህን ስራዎች ልትሰራ የጣርክበትን መንገድ ታጫወተናለህ። እስኪ ግን አሁን በዋናነት ከቀረቡት በአዲስ አበባ ውስጥ ምን የሚነገር አለ ብሎ ሊያስብ ይችላል አንድ ሰውን። በዚህ መጽሐፍ ውስጥ የተካተቱት ፎቶግራፎች ግን ብዙ የሚነገር ነገር መኖሩን ለአዲስ አበባ እንግዳ ላልሆነ ሰውም ብዙ ታሪክ መኖሩን የሚያሳዩ ናቸው። ታሪኮቹ ደግሞ በጽሁፍም ታግዘው እንመለከታለን። እስኪ ያስረዳን፣ ዋና ዋናዎቹን እናንሳቸው ትክክል እንግዲህ አንድ ከባለፈው መጽሐፍ የተማርኩት አንድ ነገር አለ። አሁኑ መጽሐፍ ብዙዎቹ ፎቶዎች ወይም ደግሞ እንዳለ መቶ ስልሳ ሰባቱም ገጾች በጽሁፉም በጣም የተደገፈ ነው። ከሀያ ሺ እስከ ሀያ አምስት ሺህ ወርዶች ያሉት ቃላቶች ያሉት መጽሐፍ ነው እና ከፎቶግራፉ ሌላ ፎቶግራፉን የሚገልጹ ጽሁፎች አሉ ማለት ነው። አዲስ አበባ ምን አለ ለሚል ነው እኔም ራሴ ይሄንን መጽሐፍ ለማዘጋጀት ከመወሰን በፊት እና መስራት ከመጀመሪያ በፊት ይህንን ጥያቄ ብጠይቀኝ ብዙ የምላቸው ነገሮች የሉም ነበረ እና ይገባኛል። አንድ ሰው ምን እንግዲህ አዲስ አበባ ከተማ ነች፣ ምን አለ የሚታይ ሰው አለ። በአስተያየት ደረጃ ከአንዳንድ ሰዎች የሰማቸው ነገሮች አሉ። አዲስ አበባ ሲካሄድ ለኒያው ቤተሰብ እንጎበኛለን፣ ሌላ ምን አለ የሚሉ ሰዎች አሉ። አሁን ይህን መጽሐፍ ስሰራ ያገኘሁት ነገር ምንድን ነው? ያንን አስተሳሰብ የሚያስለውጥ ነው። አስተሳሰብ በትክክል የሚያስለውጥ ነገሮች ነው እንደ ማንኛውም ከተማ አዲስ አበባ ሙዚየሞች አሏት። ፓርኮች አሉ። መናፈሻዎች አሉ እና እነሱን እነሱን የሚገልጽ እና መጽሐፉ የሚጀምረው ምንድን ነው መጀመሪያ አዲስ አበባን በማስተዋወቅ ነው። አዲስ አበባ የት ነው የምትገኘው የመግቢያ ጽሁፎችና ፎቶዎች የሚያሳይ ነው ማለት ነው። ከአዲስ አበባ ቱሪዝም ያገኘቸው የድሮ የአዲስ አበባ አዲስ አበባ ስትመሰረት የሚያሳይ ፎቶዎች አሉ። እነዛ ፎቶዎች ከኔ ከአዲሶቹ ፎቶዎች ጋር በማነጻጸር አዲስ አበባ ከየት ወዴት እንደደረሰች የሚያሳይ የሚያነጻጽርና የሚያሳይ ፎቶዎች እንዲሁም ጽሁፎች አሉ። ቀጠል ብለህ ስትሄድ ደግሞ ከኢትዮጵያ ማፒንግ ኤጀንሲ ካርታ ኤጀንሲ ጋር በመተባበር የአዲስ አበባን ካርታ የሚያሳይና የተለያዩ ቦታዎች ወይ ደግሞ የመልካምድር አቀማመጥ የሚያሳዩ ፎቶና ጽሁፎች አሉ። ሌላው እንግዲህ በዚህ በመግቢያው ላይ ቅድም እንዳልኩት የተለያዩ ፎቶዎች አሉ። እነዚህ ፎቶዎች የተነሱት የተለያዩ የአዲስ አበባን ገጽታዎች ለማሳየት ነው። ሙዚየሞች እንዳሉ፣ ሶስተኛ ደግሞ የአፍሪካ መናኸሪያ ከተማ መሆኗን የሚያሳይ ስዕሎችና ጽሁፎች አሉ። ከዛም ደግሞ አለፍ ብሎ በመግቢያነት ከተማዋ ትንሽ ራቅ እያለን ስንወጣ ምን ምን አይነት ቦታዎች እንዳሉና ሰዎች ምን መጎብኘት እንደሚችሉ የሚያሳይ ጽሁፍና ፎቶ አለ ማለት ነው። መጽሐፉ መጀመሪያ የሚገባው የአዲስ አበባን መሰራረት በምትመሰረትበት ጊዜ የነበረው የንጉስ ሚኒልክና እቴጌ ጣይቱ በዛ ጊዜ የነበረውን ከዛም ቀጥሎ የንግስት ዘውዲቱ ከዛ ኃይለ ሥላሴ በነበሩ ጊዜ የሚያሳይ እና በእነሱ ጊዜ የተሰሩ እነሱን የሚያሳዩ ሙዚየሞችን የሚያሳይ ጽሁፍና ፎቶዎች አሉ። ዋና ዋናውን ገልጸህልናል። እሱ ባለው በመግቢያው የጣይቱ የእቴጌ ጣይቱን ፎቶግራፍ የመጽሐፉ የውስጥ ሽፋን የመጀመሪያ ገጽ ላይ እንመለከታለን። ስለ ራስ በመግቢያ በማስታወሻ ስለ ራስ ትነግረን አለ አዲስ አበባ ተወልጄ ያደግኩ ነኝ። ይሁንና ስለ በልምድ ደረጃ ራስህን ስትመለከት ግን ስለ አዲስ አበባም ሆነ ስለ አገርህ ያለህ እውቀት በጣም ትንሽ መሆኑን በፍለጋው ለራስህ ካገኘኸው መረዳት ለሌሎች ማካፈል የሚፈለግ ይመስላል። በመንደርደሪያህ የተረዳሁት በቀደመ መጽሐፍ አጫውተህናል። ለፎቶግራፍ ያለ ፍቅር፣ አካባቢዎችን ለመጎብኘት ያለ ፍቅር ወደዛ መጽሐፍ ጥንስስ እንዳበቃ ተረድተናል ይመስለኛል። ይሄ ከቀደመው መጽሐፍ ውስጥ ነው የተወለደው። እንዴት ወደዚህ ሁለተኛ ስራ ውስጥ ገባ? ምን መልክ የነበረው ሂደቱ? አዲስ አበባ፣ አዲሲቱ የአፍሪቃ አበባ በተሰኘው ባለ ጠንካራ ልባስ የፎቶ መጽሐፉ ዙሪያ ከፎቶ ጥበብ ባለሙያው እሱ ባለው መዓዛ ጋር የጀመረ ነው ወግ የዘመኑ ቴክኖሎጂ በፍጥነት እየለወጠውና የተለየ ገጽታ እያላበሰው ስለመጣው የፎቶ ጥበብ ጨምረን በቀጣይ ፕሮግራማችን እንመልሳለን። ለአሁኑ ግን እሱ ባለውን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል ከአፍሪቃና ወጣት ሕዝቧ ጋር ቅርብ ግንኙነት መፍጠር ጠቃሚና እጅግ አስፈላጊ ነው ሲል ይጀምራል የምሽቱ የቪኦኤ ርዕሰ አንቀጽ አምስት መቶ የሚሆኑ ከሰሐራ በታች የሚገኙ ተስፋ የተጣለባቸው የአፍሪካ አገሮች ወጣት መሪዎች በአሁኑ ሰዓት እዚህ በዋሽንግተን ዲሲ ከፕሬዚደንት ባራክ ኦባማ ከንግድ ድርጅት ኃላፊዎችና ከዩናይትድ ስቴትስ ከፍተኛ የመንግሥት ባለሥልጣናት እንዲሁም ከሲቪል ማኅበረሰቡ ተጠሪዎች ጋር ተገናኝተው ለመነጋገር ተሰብስበዋል። ከትላንት ሰኞ ጀምሮ እስከ ነገ ረቡዕ የሚቆየው የሦስት ቀናት ጉባኤ ግን ከዚህም በላይ ይጠበቅበታል። ጉባኤው የአፍሪካን ሕዝብ ለመርዳት ያለንን ቁርጠኝነት የምናረጋግጥበት፣ ስለ ዲሞክራሲና መልካም አስተዳደር እንዲሁም ሁላችንንም በሚመለከቱ ጉዳዮች ዙሪያ ትኩረት ሰጥተን የምንነጋገርበት ይሆናል፣ ይልና ርዕሰ አንቀጹ አትታውን ይቀጥላል። ከአፍሪካ አገሮች ጋር ይበልጥ ግንኙነት ፈጥሮ መነጋገር የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ትኩረት ይሆናል። ፕሬዚደንት ባራክ ኦባማም ግንኙነቱ ምን ያህል ጠቃሚ እንደሚሆን አበክረው አስገንዝበዋል። ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ.ም ሥልጣን በያዙ ጥቂት ቀናት ጊዜ ውስጥ ነበር ይህንኑ ግንኙነት አስመልክቶ ወደ ጋና በመጓዝ ለማስረዳት የሞከሩት። ይህ የፕሬዚዳንቱ የሦስት ቀናት ጉባኤ ካበቃ በኋላ በማንዴላ የዋሽንግተን የትምህርት ዕድል መሠረት ለአምስት መቶዎቹ የአፍሪካ ወጣት እንግዶች ለስድስት ሳምንታት የሚቆይ የትምህርትና የአመራር ሥልጠና በተለያዩ ሀያ የሚሆኑ የዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ይሰጣል። መርሃ ግብሩ ከፕሬዚደንቱ ጋር የሚደረገውን የአዳራሽ ውስጥ ስብሰባ፣ ከምክር ቤት አባላት ጋር ተገናኝተው የሚወያዩበትን ልዩ ፕሮግራም ከንግድ መሪዎች ጋር የሚደረገውን የቀጥታ ግንኙነት ከመንግሥት ከዓለም አቀፍ የልማትና መንግስታዊ ካልሆኑ ድርጅቶች ጋር የሚደረጉ ግንኙነቶችን ያካትታል ካለ በኋላ የአሜሪካ ድምፅ ራዲዮ የዕለቱን ርዕሰ አንቀጽ ሲያጠቃልል ከእነዚህ ወጣት መሪዎች ጋር ጠንካራ ግንኙነት መፍጠር አሜሪካና አፍሪካ በጋራ የሚጋሯቸውን እጅግ ብዙ ፍላጎቶች ያራምዳል፣ የሁለቱንም ሕዝቦች ወዳጅነት ያጠናክራል፣ ጥቅሞቻቸውን ያስጠብቃል ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን በምሽቱ ምርጥ ዜማ ዘና ፈታ የምንልበት የምንነቃቃበት ነው። ሰዓቱ፣ ስልቱ ጥቁር ሰው፣ ድምፃዊው ቴዲ አፍሮ ነው። 「それク I'm ተኮር ሰው ከሰማሁት ሰንበት በታለ ቴሊያፍሮን እናመሰግናለን። አድማጮች አሁን የሳምንታዊው ሳይንስና የተፈጥሮ አካባቢ ፕሮግራም ነው ሰዓቱ። አዘጋጅና አቅራቢ ሰሎሞን አባተ። የፊታችን ኅዳር መጨረሻና ታህሳስ መጀመሪያ ላይ ዓለም በተፈጥሮ አካባቢ ጉዳዮችና በአየር ንብረት ፈተናዎች ላይ ለመነጋገር ይሰባሰባል። ይህ ይመለከተናል የሚሉ ወገኖች ጉባኤ ወይም በእንግሊዝኛው ስያሜ ምህፃር ሲኦፒ ተብሎ ይታወቃል። ፈረንሳይ ዋና ከተማ ፓሪስ ላይ የሚካሄደው ለሀያ አንደኛ ጊዜ መሆኑ ነው። የዓለማችን የሙቀት መጠን እየናረ የዋልታዎች ዘላዓለማዊ የበረዶ ግግሮች እየቀለጡ ጊዜያቸውን ያልጠበቁና ስፍራዎቻቸውን የሳቱ ዶፍ ዝናቦች እጅግ የከፉ ለጥንቃቄና ለማስጠንቀቂያ አስቸጋሪ የሆኑ የጎርፍ መጥለቅለቅ አደጋዎችን እያስከተሉ፣ የድርቁ ድግግሞሽና ስፋት እየበረታ መሄድ፣ የበረሃማነት መስፋፋት፣ የሰብሎችና አዝርዕት ምርት መዛባት፣ የእንስሳት እርባታ ይዞታ መመሳቀል፣ የግጦሽና የመጠጥ ውሃ መጥፋት ወይም መመናመን፣ ግጭቶች፣ የፖለቲካ ለመረጋጋት፣ የመፈንቅለ መንግስትና የአመፅ አዝማሚያዎች የአየር ንብረት ለውጥ እያስከተላቸው ካሉ መዘዞች ረጅም ዝርዝር ጥቂቶቹ ናቸው። ለእንዲህ አይነቶቹ የከፉ መዘዞች ዓለምን እያጋለጡ ያሉት ሰበቦች ሰው ሰራሽ ናቸው በሚል ከ99 ከመቶ በላይ የሚሆኑ የቅርብ ተመራማሪ ጠቢባን ይስማማሉ። ጥቂት ሳይንቲስቶችና ቀላል የማይባል ቁጥር ያላቸው በየሀገሩ ያሉ ፖለቲከኞችና እንደራሴዎች ደግሞ አንድም የአየር ንብረት ለውጥ የሚባል ነገር መኖሩን አይቀበሉም ወይም ይጠራጠራሉ አሊያም ቢኖሩም ምክንያቱ ሰውና ተግባራቱ ናቸው ብለው አያምኑም። የኦባማ አስተዳደር ያለው አቋም እንዲህ ነው። በቅርቡ ፔሩዋና ከተማ ሊማ ላይ ተካሂዶ በነበረ የዓለም የአየር ንብረት ለውጥ ጉባኤ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ እንዲህ ብለው ነበር። ብራዚል ውስጥ በግማሽ ምዕተ ዓመት ውስጥ ያልታየ ከባድ ድርቅ ደርሷል። ኒውዚላንድ ውስጥ ገበሬዎች የወተት ከብቶቻቸውንና በጎቻቸውን በሕይወት ለማቆየት እስኪ ያጡ ድረስ ድርቁ በመበርታቱ ለማረድ ተገድደዋል። በሌላ በኩል ደግሞ ክፋታቸው ከዚያ ያልተናነሰ እጅግ የበረቱ የጎርፍ መጥለቅለቅ አደጋዎች ደግሞ በሌሎች አካባቢዎች ደርሰዋል። ችላ የምንል ከሆነ ሲሉ ኬሪ ያስጠነቅቃሉ። አሁን ባለንበት ሁኔታ ከቀጠልን ዓለማችን እጅግ አስከፊ በሆነ ሁኔታ ትለወጣለች። ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥን ለመከላከል ከወሰዷቸው በርካታ እርምጃዎችና ካቀረቧቸው ሐሳቦች መካከል በቅርቡ ከቻይና ጋር የገቡት ግዴታ ይጠቀሳል። ዩናይትድ ስቴትስ ወደ አየር የምትለቀውን የተቃጠለ ጋዝ ወይም ካርበን እስከ 30 ከመቶ በሚደርስ መጠን ለመቀነስ ቁርጠኝነቷን ገልጻለች። ቻይናም ተመጣጣኝ እርምጃ እንደምትወስድ አስታውቃለች። ዩናይትድ ስቴትስ እና ቻይና የዓለማችንን የተፈጥሮ አካባቢ የሚበክለውን የተቃጠለ ጋዝ በማውጣት 25 ከመቶውን እንደሚሸፍኑ ይታወቃል። ቀዳሚ ናቸው። የፕሬዚደንቱ ቁርጠኝነት ዛሬ ሰቅዘው በያዟቸው ዓለም አቀፍ የጦርነትና ሰላም የድህነትና ረሃብ፣ የአደጋና አጋጣሚዎች ሁኔታ ውስጥም ጠንክሮ መቆየቱን በእጅጉ እንደሚያደንቁ የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን ከትናንት በስቲያ አስታውቀዋል። ፕሬዚደንት ባራክ ኦባማ የፕሬዚደንት ባራክ ኦባማ አመራር ዛሬ እጅግ አስፈላጊና የወደፊት ራዕዩም የጠነከረ ነው ብለዋል። ዋና ጸሐፊው ሚስተር ባን ይህንን ያሉት ፕሬዚደንት ባራክ ኦባማ የሀገሪቱ ኦ፣ እዚህ አሜሪካ ውስጥ ለሀገሪቱ ምጣኔ ሀብት ብዙ ብዙ ትርፍ ያስገኛል። ይህ ደግሞ ሌሎች ብዙ ሀገሮችን እንደሚጠቅምም ላረጋግጥላቸው ወዳለው በመሆኑም፣ ከቻይና፣ ከብራዚል፣ ከህንድና ሌሎችም በርካታ ሀገሮች ጋር በግል የጀመሯቸውን ውይይቶች በእጅጉ አደንቃለሁ። ሚስተር ባን ይህንን ያሉት ፕሬዚደንት ባራክ ኦባማ የሀገሪቱ የኃይል ማመንጫ ተቋማት ወደ አየር የሚለቋቸውን በካይ ጋዞች በከፍተኛ መጠን ለመቀነስ ውሳኔ ባወጡ ማግስት ዋይት ሀውስ ውስጥ በተገናኙበት ወቅት ነው። ፕሬዚደንቱ የተባበሩት መንግስታት ድርጅት የሚያደርገውን ጥረት ከሚደግፉ የፖለቲካ መሪዎች ቀዳሚው ናቸው። ዛሬም የተባበሩት መንግስታት ድርጅት በዚያ ጥረቱ እንዲገፋ ያበረታታሉ። ዋና ጸሐፊውንም እንዲህ ብለዋል። ዋና ጸሐፊው እስካሁን ቁርጠኝነታቸውን ያልገለጹ ሀገሮችን እንዲያግባቡና በዚሁ ሥራቸው እንዲቀጥሉ አበረታታቻቸዋለሁ። ምክንያቱም የፓሪሱ ጉባኤ የስኬት ጉባኤ እንዲሆን፣ ስለ ልጆቻችንና የወደፊት ትውልዶች ስንል አንዳች ስኬት ይዘንበት እንድንመጣ ያስፈልጋልና። የኪዮቶ ስምምነት አስገዳጅ አቅም ሳይኖረው ቆይቶ የዛሬ ሦስት ዓመት የሥራ ዘመኑ ካበቃ ወዲህ ዓለም የወደፊቱን ዕጣ ፈንታውን የሚወስን አንዳች መላ ይዞ ለመውጣት በየአቅጣጫው ሲሯሯጥ ይታያል። የዚህ ክስተት ቀዳሚ ተጎጂዎች ለአደጋው እምብዛም የማያዋጡት ታዳጊ ወይም ኋላቀር ወይም ድሃ የሚባሉ ሀገሮች እንደሆኑ ይታወቃል። መዘዙ ግን ለዓለም ለሕይወትም መጥፊያ እንዳይሆን ያስፈራል። ለማንኛውም ዓለም ከፓሪስ ብዙ ተስፋ ሰንቋል። ሰለሞን አባተን ለሳምንታዊው ሳይንስና የተፈጥሮ አካባቢ ፕሮግራሙ አመሰግናለሁ። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ወሬዎችን ከሰለሞን ክፍሌ። ትላንት ሜዲትሬኒያን ባህር ውስጥ መስጠሙ ከተነገረው የአሳ አጥማጆች ጀልባ ላይ ከነበሩ ሁለት መቶ ፍልሰተኞች መካከል አሁን በሕይወት ያሉ ሊኖሩ እንደሚችሉ እርዳታ ሰጪዎች ተስፋ ያደርጋሉ። ጀልባው በተገለበጠ በጥቂት ሰዓታት ውስጥ የደረሱ የኢጣሊያ የአየርላንድና የድንበር የለሽ ሐኪሞች ሄሊኮፕተሮች 367 ሰዎች አትርፈዋል፣ 35 አስከሬኖችም ማውጣት ችለዋል። ናይጄሪያ ባለፉ ቅርብ ዓመታት የቦኮ ሐራምን ሁከት ሸሽተው ካሜሩን የቆዩ 120 የሚገመቱ ስደተኞቿን ወደ ሀገራቸው መመለስ ጀምራለች። የናይጀሪያ ብሔራዊ አስቸኳይ ጊዜ እርዳታ አስተባባሪ ቃል አቀባይ ሲናገሩ አንድ ሺህ የሚሆኑ ስደተኞች ቀደም ሲል ወደ ናይጄሪያ አዳማዋ ክፍለ ግዛት ወደምትገኘው ሙቢ ከተማ ገብተዋል፣ ቀሪዎቹ በርካታ ሺዎች በቀጣዮቹ ቀናት ይመለሳሉ ብለዋል። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ኬሚካል የጦር መሳሪያ የተጠቀመውን ወገን ለመለየት በሚያስችለው የጸጥታው ምክር ቤት ባሳለፈው ውሳኔ ላይ ከስምምነት መድረሳቸውን ውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ሚስተር ኬሪ ዛሬ ይህን ያስታወቁት ኳላሉምፑር፣ ማሌዥያ ውስጥ በተካሄደው የደቡብ እስያ አገሮች መሪዎች ጉባኤ ወቅት በጎን ከሩሲያዎቻቸው ሴርጌይ ላቭሮቭ ጋር ተገናኝተው ከተወያዩ ጥቂት ጊዜ በኋላ ነው። ዜናዎቹ እነዚሁ ናቸው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሽ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ አሉላ ከበድና ሰለሞን ክፍሌንን ከአቀናባሪያችን ቴሌላይን ቤክ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። የስርጭት መሐንዲሳችን ሲድራክ ፍራንክሊን ነበር። ነገ አርብ ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank